መጽሐፈ ዜና መዋዕል ካልዕ ምዕራፍ ሃያ ስምንት አካዝ መንገሥ በጀመረ ጊዜ የሀያ ዓመት ጎልማሳ ነበር። በኢየሩሳሌምም አሥራ ስድስት ዓመት ነገሠ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገር አላደረገም፣ ነገር ግን በእስራኤል ነገሥታት መንገድ ሄደ። ደግሞም ለበዓሊም ቀልጠው የተሠሩትን ምስሎችን ሠራ። ደግሞም በሄኖም ልጅ ሸለቆ ውስጥ አጠነ። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብ ክፉ ልማድ ልጆቹን በእሳት አቃጠለ። በኮረብታው መስገጃዎችና በተራሮች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር። ስለዚህም አምላኩ እግዚአብሔር በሶርያ ንጉሥ እጅ አሳልፎ ሰጠው። ሶርያውያንም መቱት፣ ከእርሱም ብዙ ምርኮኞች ወስደው ወደ ደማስቆ አመጡ። ደግሞም በእስራኤል ንጉሥ እጅ አሳልፎ ሰጠው። እርሱም በታላቅ ዓመታት መታው። የአባቶቻቸውንም አምላክ እግዚአብሔርን ትተው ነበርና የሮሜልዩ ልጅ ፋቁሔ በአንድ ቀን ከይሁዳ መቶ ሀያ ሺህ ገደለ። ሁሉም ጽኑዓን ነበሩ። ከኤፍሬም ወገን የነበረው ኃያል ሰው ዝክሪ የንጉሡን ልጅ መዕሤያንና የቤቱን አዛዥ ዓዝሪቃምን ለንጉሡም በማዕረግ ሁለተኛ የሆነውን ሕልቃናን ገደለ። የእስራኤል ልጆች ከወንድሞቻቸው ሁለት መቶ ሺህ ሴቶችን፣ ወንዶችና ሴቶች ልጆችንም ማረኩ። እጅግም ምርኮ ከእነርሱ ወስደው ወደ ሰማርያ አገቡ። በዚያም ኦዴድ የተባለ የእግዚአብሔር ነቢይ ነበር። ወደ ሰማርያም የሚመጣውን ጭፍራ ሊገናኘው ወጣ። እንዲህም አላቸው እነሆ የአባቶቻችሁ አምላክ እግዚአብሔር ይሁዳን ስለ በእጃችሁ አሳልፎ ሰጣቸው፣ እናንተም ወደ ሰማይ በሚደርስ ቍጣ ገደላችኋቸው። አሁንም የይሁዳና የኢየሩሳሌም ልጆች ባሪያዎች ሆነው ይገዙላችሁ ዘንድ ታስባላችሁ። ነገር ግን አምላካችሁን እግዚአብሔርን የበደላችሁት በደል በእናንተ ዘንድ የለምን? አሁንም ስሙኝ፣ የእግዚአብሔር ቍጣ በላያችሁ ነድዶአልና ከወንድሞቻችሁ የወሰዳችኋቸውን ምርኮኞች መልሱ። ደግሞም ከኤፍሬም ልጆች አለቆች የዮሐናን ልጅ ዓዛርያስ፣ የምሺሌሞትም ልጅ በራክያ፣ የሰሎምም ልጅ ይሒዝቅያ፣ የሐድላይም ልጅ አሜሳይ ከሰልፍ በተመለሱት ላይ ተቃወሙአቸው። ደግሞም በእግዚአብሔር ፊት በእኛ ላይ በደል ታመጡብናላችሁና ኃጢአታችንን በደላችንን ታበዙብናላችሁና፣ የተማረኩትን ወደዚህ አታግቡ፣ በደላችን ታላቅ ነውና የመቅሰፍቱም ቁጣ በእስራኤል ላይ ነውና አሏቸው። ሰልፈኞችም ምርኮኞቹንና ምርኮውን በአለቆችና በጉባኤ ሁሉ ፊት ተዉ። በስማቸውም የተጻፉ ሰዎች ተነሥተው ምርኮኞቹን ወሰዱ። በመካከላቸውም ራቁታቸውን ለነበሩት ሁሉ ከምርኮው አለበሷቸው፣ አጐናጸፉአቸውም፣ ጫማም በእግራቸው አደረጉላቸው፣ መገቧቸውም፣ አጠጡአቸውም፣ ቀቡአቸውም። ደካሞቹንም ሁሉ በአህዮች ላይ አስቀመጡአቸው፣ ዘንባባም ወዳለበት ከተማ ወደ ኢያሪኮ ወደ ወንድሞቻቸው አመጧቸው፣ ወደ ሰማርያም ተመለሱ። በዚያን ጊዜም ንጉሡ አካዝ እርዳታ ፈልጎ ወደ አሦር ንጉሥ ላከ። የኤዶምያስ ሰዎች ዳግመኛ መጥተው ይሁዳንም መትተው ብዙ ምርኮኛ ወስደው ነበርና ደግሞም ፊልስጤማውያን በቈላውና በደቡብ በኩል ባለው በይሁዳ ከተሞች አደጋ ጥለው ነበር። ቤት ሳሚስንና ኤሎንን፣ ጌድሮትንም፣ ሶኮንና መንደሮቿን፣ ተምናንና መንደሮቿን፣ ጊምዞንና መንደሮቿን ወስደው በዚያ ተቀምጠው ነበር። የይሁዳም ንጉሥ አካዝ እግዚአብሔርን ወክዶአልና ከእርሱም እጅግ ርቆአልና እግዚአብሔር ስለ እርሱ ይሁዳን አዋረደው። የአሦርም ንጉሥ ቴልጌልቴልፌልሶር መጥቶ አስጨነቀው እንጂ አልረዳውም። አካዝም ከእግዚአብሔር ቤት ከንጉሥና ከአለቆቹም ቤት እኩሌታውን ገፈፈ፣ ለአሦርም ንጉሥ ሰጠ። ነገር ግን አንዳች አልተጠቀመበትም። ይህም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ ለመቱትም ለደማስቆ አማልክት የሶርያን ነገሥታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእነርሱና ለእስራኤል ሁሉ እንቅፋት ሆኑ። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው፣ የእግዚአብሔርንም ቤት ደጅ ቈለፈ። በኢየሩሳሌምም ማዕዘን ሁሉ መሠዊያ ሠራ፣ በይሁዳም ከተሞች ሁሉ ለሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎች አሠራ፣ የአባቶቹንም አምላክ እግዚአብሔርን አስቈጣ። የቀረውም ነገር እና ሥራው ሁሉ የፊተኛውና የኋለኛው፣ እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፎአል። አካዝም ከአባቶቹ ጋር አንቀላፋ፣ በከተማይቱም በኢየሩሳሌም ቀበሩት። ነገር ግን ወደ እስራኤል ነገሥታት መቃብር አላገቡትም። ልጁም ሕዝቅያስ በእርሱ ፈንታ ነገሠ።